ከኢኮኖሚው ዓለም የኦሮሚያ ክልላዊ መንግስት ላቋቋማቸው የኬንያ መጠጥ ማቀነባበሪያና የኦዳ ትራንስፖርት ኩባንያዎች ባለ ድርሻዎችን ማስፈረም ጀምሯል። ኩባንያዎቹ በክልሉ ምጣኔ ሀብት ከፍተኛ ለውጥ ለማምጣት የታቀደው የኢኮኖሚ አብዮት አካል ናቸው። የተዘጋጁት የመመስረቻ ድርሻዎች ወይም አክሲዮኖች በታቀደው መጠን መሸጣቸው ግን አጠራጣሪ ነው። በመጀመሪያው ምዕራፍ ወደ ስራ ይገባል የተባለለት ኦዳ የተቀናጀ ትራንስፖርት አክሲዮን ማህበር ወደ 400 ሺህ በሚጠጉ አርሶ አደሮችና ባለሀብቶች ባለድርሻዎች ይቋቋማል ተብሎ ነበር። የኦሮሚያ ትራንስፖርት ቢሮ ኃላፊ አቶ ታከለ ኡማ ባለፈው ቅዳሜ ለኦሮሚያ ብሮድካስቲንግ ሰርቪስ እንደተናገሩት የመመስረቻ አክሲዮን የገዙት ከ10000 በላይ ሰዎች ብቻ ናቸው። ለምሳሌ የኦዳን አክሲዮን እያስፈረመን እንገኛለን። እስካሁን የባለቤትነት ድርሻ የገዙት ከ10000 በላይ ናቸው። ዛሬ እስከ 11 ተኩል ወደ 90 በመቶ መስራቾች ፈርመዋል። ይህን ስንል ወደ 1000 ሰዎች ቀርተዋል ማለት ነው። በአክሲዮን ድርጅት መምስረቻ ህጉ መሰረት ድርሻ ከገዙት ውስጥ አንድ ሰው እንኳን ቢቀር ወደ ምስረታ መሸጋገር አይቻልም። በሌሎች አክሲዮኖችም ተመሳሳይ ነገር እያጋጠመን ነው። ለምሳሌ የኬንያ ተጀምረዋል ብዙ ሰዎች የኬኛን ድርሻ ገዝተዋል። ይሁን እንጂ ሰዎች ቶሎ ብሎ ባለመፈረማቸው መንጠባጠብ እያጋጠመን ነው። የኩባንያዎቹን ምስረታ በቅርበት ከሚከታተሉት መካከል ዶክተር ደረጀ ግረፋ አንዱ ናቸው። ዶክተር ደረጀ እንደሚሉት ከኬኛ የመጠጥ ማቀነባበሪያና ኦዳ የተቀናጀ ትራንስፖርት አክሲዮኖች በተጨማሪ የአኳምቦ ና የውላቡ የግንባታ ኩባንያ ምስረታ መንገድ ላይ ናቸው። በዚህ በፐብሊክ ፕራይቬት ፓርትነርሺፕ ከተጀመሩት መካከል አንደኛው ኬንያ ቢቨሬጅ ነው። ኬንያ ቢቨሬጅ የተለያዩ ነገሮችን እና በጣም ብዙ ወጣቶችን ሊያሳትፍ የሚችል ግንጪ አካባቢ ላይ ፋብሪካው ይገነባል የተባለው ነው። በጣም ብዙ ሰው ሼሩን ገዝቷል። የሼር ሆልደር ሬጅስትሬሽን ተካሂዷል። ካምፓኒው ደግሞ መጀመሪያ ላይ ፕሪ ፊዚቢሊቲ ነበር የተጠና። አሁን ግን ፊዚቢሊቲዎቹ እያንዳንዱ ነገር ተጠርቶ ግንባታው ሊጀመር በእንቅስቃሴ ላይ ነው ያለው። ካምፓኒውም ደግሞ ፎርም ተደርጎ የመጀመሪያ ካፒታሉም እንደተገኘ ነው እኔ ያለኝ መረጃ። ከዛ አንጻር እሱም እዛ ደረጃ ላይ ነው ያለው። ሌላኛው ኦዳ ኢንቴግሬትድ ትራንስፖርት ካምፓኒ የሚባል ነው። ኦዳ አሁን እንደለኝ መረጃ በጣም ብዙ ሰው ነው ሼሩን የገዛው። ፊርማ መካሄድ መቻል አለበት። ያንን ፊርማ ኢንስቶል ለማድረግ የሼር ሆልደሮቹ ፊርማ ማለት ነው፣ ሬጅስተር ለማስደረግ እሱም እንቅስቃሴ ተካሂዶ እንዲሁም ተዘግቷል። ፊርማውም አልቋል መሰለኝ፣ እሱ ከሁለት ሳምንት በፊት። የዚህ የኬኛ ቢቨሬጅ ደግሞ ከሁለት ቀን በፊት ፊርማ ሲካሄድ ነው የራሴ አይቻለሁ። በሶስተኛነት አኳ አምቦ የሚባል አምቦ ሚኔራል የሚያወጣ እሱም እንደዚሁ ከወጣቶችና ከባለሀብቶች ጋር ተያይዞ መንግስትም በጣም ትንሽ የተወሰነ ሼር አለበት። ጥናቶቹ በሙሉ ተጠናከው መንግስት ቁፋሮን አድርጎ ሼሩን ሊወስድ እዛ ደረጃ ላይ ተደርሷል። ሌላ ወላቡ ኮንስትራክሽን የሚባል እሱም ትንሽ ለየት ያለ ነገር ያለው ምንድን ነው፣ በተለይ እዚህ ሸገር ዙሪያ ላይ ያሉ የአካባቢው ገበሬዎች መሬታቸውን ይዘው ወጣቶቹም ደግሞ በጥቃቅንና አነስተኛ የተደራጁት እነሱም እንደዚሁ ከአካባቢው ኅብረተሰብ ጋር ሆነው ሼር እንዲኖራቸው ተደርገው ባለሀብቶችም ሆነው ኮንስትራክሽን አካባቢ ላይ ሪል ስቴት የተለያዩ ኢንስትራክሽን ይሰራል የተባለ እሱም እንደዚሁ የሚሄዱ ነገሮች ያሉት ማለት ነው። የኦሮሚያ ብሔራዊ ክልላዊ መንግስት የተከተለው ስልት ድጋፍና ነቀፌታ አላጣውም። በኢትዮጵያ የፖለቲካ ጉዳዮች ላይ የሰላ ትችት በመሰንዘር የሚታወቁት አቶ ስዩም ተሾመ የኦሮሚያ ክልላዊ መንግስት ከህዝብ በሰበሰበው ገንዘብ በገበያው ተወዳዳሪ ለመሆን መሻቱ አልተዋጠላቸውም። መንግስት በኢንዱስትሪ እንቅስቃሴ ውስጥ ገብቶ ውጤታማ አይሆንም፣ ኤፍሸንት አይሆንም። በዋናነት ይሄ የማርኬት ፌለር የገበያ ውድቀት ባለበት እና የግል ተወዳዳሪ ቢዝነስ በሌለበት ጉዳይ ውስጥ መንግስት አልቃ ገብቶ ያንን ያንን የገበያ ውድቀት እንዲነሳ ማድረጉ ረገድ ላይ የመንግስት ጣልቃ መግባቱ አዋጭ ሊሆን ይችላል። ሆኖም ግን ለምሳሌ ኦዳ ትራንስፖርት ተቋቋመ። ይሄ የህዝብ ገንዘብ ነው ማለት የግል ድርጅቶች ወይም የግል ባለሀብቶች የተሳተፉበት ቢሆንም የመንግስት የተወሰነ ሼር ለምሳሌ ሀያ ሀያ እና ሀያ አምስት ፐርሰንት አካባቢ ይመስለኛል ከመንግስት የሚመደብ በጀት አለ እና ያ ያ መንግስት የራሱ ገንዘብ የለውም። ያው የህዝብ ገንዘብ ነው፣ ከህዝብ የተዋጣ ነው እና የህዝብ ገንዘብ ተመድቡበታል። ባይዛ ከህዝብ በተሰበሰበ ገንዘብ በትራንስፖርት ዘርፋ የተሰማራ አንድ ነዋሪ፣ የኦሮሚያ ክልል ነዋሪ የሚከፍለው ግብር ከዛ ላይ ተወስዶ ሌላ ከእሱ ጋር የሚወዳደር የትራንስፖርት ካምፓኒ ማቋቋም የሚያዋጣ አይደለም፣ አግባብም አይደለም። ህዝቡ በከፈለው ገንዘብ ሌላ ተወዳዳሪ መቅጠር ከገበያ መርህ አንጻር አዋጭ አይመስለኝም። ያንዳንድ ሆኖ ግን በዋናነት የክልሉ መንግስት በክልሉ ጉዳይ ላይ በክልሉ የኢኮኖሚያዊ እንቅስቃሴ ላይ እንዲሁም በክልሉ ናቹራል ሪሶርስ በምኑ ላይ ሙሉ ቁጥጥር ኖሮ ከዛ የሚገባው ገቢ ሊገባ እና ለክልሉ ህዝብና ጥቅም ሊውል ይገባል የሚለው ጥያቄ አግባብነት ያለው ይመስለኛል። እና የኢኮኖሚ ሪቮሉሽን አብዮትን በዛ አቅጣጫ የተመራ አሁን በምናየው አካሄድ የተመራ ከሆነ ጥሩ ድምር ትወስሳለህ። አዋጭ ነው ወይ አይደለም የሚለው ምርጫን አማራጭ የለውም። ይሄ ዶክተር ደረጀ ግን ከአቶ ስዩም ጋር አይስማሙም። ዶክተር ደረጀ መንግስት ከግል ኩባንያዎች ጋር በመጣመር የገበያ ክፍተቶችን ለመሙላት ይችላል የሚል እምነት አላቸው። ኢትዮጵያ ውስጥ በጣም ብዙ ነገሮች ተሞክሯል፣ የሀገሪቷን የኢኮኖሚ ትራንስፎርም ለማድረግ ለምሳሌ፣ መጀመሪያ አካባቢ ላይ የውጭ ባለሀብቶች መጥቶ ኢኮኖሚ ላይ ኢንቨስት እንዲያደርጉ ተፈልጎ ነበረ። እሱም ከሞላ ጎደል ያን ያህል አልተሳካም። ቀጥሎም ደግሞ በዚህ በጥቃቅንና አነስተኛ የተሞከሩ ነገሮችም ነበሩ። እሱም ያን ያህል አልተሳካም። መንግስትም ራሱ ደግሞ ፋብሪካዎችን እገነባለሁ ብሎ በተለያዩ ቦታዎች ላይ ኢንዱስትሪላይዜሽን ውስጥ ራሱ ገባ። ይሄ ነገር ኢትዮጵያን ወደ ተሻለ ነገር አይወስዳትም እና መንግስትና የግሉ ቢጣመር የሚል ከ በተደጋጋሚ እንጽፍ ነበረ። አሁን እንግዲህ እዚህ ጋር ነው የተገናኘ ነው ማለት ነው ከኦሮሚያ ክልላዊ መንግስት ጋር። ለምን እኛም አድቮኬት የምናደርገው ነገር ነበረ፣ መንግስትም ደግሞ የሚፈልጋቸው ነገሮች ነበሩ። በዚህ ምክንያት አንደኛው ከዚህ ከኦሮሞ ኢኮኖሚ ወይም ከኦሮሚያ ኢኮኖሚ አብዮት መካከል እንደ አንድ ቲለር የተወሰደው የግልና የመንግስት ጥምረት ይሄ በፐብሊክ ፕራይቬት ፓርትነርሺፕ የተመሰረተው ነገር አንደኛው ነው ማለት ነው እንዲሁም ዋናው ነገር የህብረተሰቡን አመለካከት ቀይሮ ህዝቡ ራሱ ኢኮኖሚ ውስጥ በብዛት ተሳትፎ ህይወቱን እንዲቀይር አገር እንዲቀይር ነው። እና እኔ እንግዲህ በተለያየ ጊዜ ጥናቶቹን አይቻለሁኝ። ለምሳሌ ኬኛ ቢቨሬጅን በምናይበት ጊዜ ቢቨሬጁን ብቻ ማምረት አይደለም፣ ከብቅል ፋብሪካ ይጀምራል። ብቅል ፋብሪካውን እዛው ገበሬዎቹ የሚያመርቱበት አካባቢ ላይ በተለይ አርሲ ባሌ አካባቢ ይገነባል ነው ይሄ ሀሳቡ ያለው ማለት ነው ኬኛ ቢቨሬጅ ግንጪ አካባቢ ቢራ ፋብሪካው ይገንባ እንጂ አርሲና ባሌ አካባቢ የብቅል ፋብሪካ ይገነባል። ያ የብቅል ፋብሪካ እስከ አርሶ አደር ድረስ ሄዶ የአመራራቸውን ቀይረው ለብቅብ ለፋብሪካው ገብስ እንዲያመርቱና ኑሯቸው እንዲሻሻል ያደርጋል ማለት ነው። ስለዚህ ስራ ስንል ቀጥሮ መስራት ብቻም ሳይሆን ኢቭን ሀብት እንዲኖራቸው አሴት እንዲጨምሩ እነዛ ነገሮች ይደረጋሉ። አከፋፋዮቹ ራሳቸው ወጣቶች እንዲሆኑ ይፈለጋል። እንዲሁም እንደተባለው እስከ ሶስት መቶ አርባ ሺህ ሰው ተጠቃሚ የሚያደርግ ኮምፖነንት አለው። እንደገና ደግሞ የፋብሪካ የዚህ የቢራ ፋብሪካ ብቻም ሳይሆን ሌሎች የአልኮል ፋብሪካዎች ይኖሩታል። ብርጭቆ ፋብሪካ ፕሪንቲንጉ እንደተባለው ከሆነ በጣም ብዙ ሰው ሊይዝ የሚችል አይነት ነገር ነው በተቃውሞ ሲናጥ ሶስት አመታት ገደማ የዘለቀው የኦሮሚያ ክልላዊ መንግስት ለወጣቶች ስራ ለመፍጠር የወሰዳቸው እርምጃዎች ቅራኔ ውስጥ ሲከቱት ተስተውሏል የዳንጎቴ ሲሚንቶ ፋብሪካ የጥሬ ዕቃ አቅርቦቱን ከተደራጁ ወጣቶች እንዲቀበል የክልሉ መንግስት ያሳለፈው ውሳኔ በምሳሌነት ይጠቀሳል በውሳኔው ያልተስማማው ፋብሪካው ጥሎ ለመውጣት እስከ መዛት ደርሶም ነበር ክልሉ በራሱ ሀብትና ንብረት ላይ ለራሱ ጥቅምና ለህዝቡ ጥቅም ለአገሪቱ እድገትም ያን የኢኮኖሚ ምንጩን መቆጣጠር መቻል አለብን። ያን ተቀብሎ ገቢውን ለራሱ በማድረግ ያንን ገቢ መልሶ ለህዝቡና ክልሉን ለማሳደግ መሰረተ ልማት ግንባታ ለማስፋፋት ማዋል መቻል አለበት። ያ ሊያመጣ የሚችለው ነገር ግጭትና አለመግባት ሊያስከትል ይችላል። በዋና እንደ አንድ መስተመር ያለበት የክልሉ ጥሬ ሀብት የክልሉ ሀብት ንብረት በአግባቡ ለህዝቡ ጥቅም ለክልሉ ጥቅም ለክልሉ ህዝብ ልማትና እድገት ስላላለ እኮ ነው አመፅና ተቃውሞ የመጣው እና ያንን አመፅና ተቃውሞ መፍትሄ ለመስጠት ለውጥና ልማት ለማምጣትን በሀገሪቱ ያንን ከክልሉ ያለ አግባብ እየተወሰደ የኪራይ ሰብሳቢነት የማይገባ ጥቅም ለማግኘት የሚደረገውን ጥረት ማቋረጥ እና ሀብቱም አካል ተደራሽ እንዲሆን ማድረግ አግባብነት ያለው እና ችግሮች የመጡት ያ ባለመሆኑ ነው እና ይህን ማድረጉ የሚያስከትለው ችግር ወቅታዊና ሊያጋጥም የሚችል ነው። ሆኖም ግን በዘላቂነት ትክክለኛ አካሄድ ይመስለኛል። የኦሮሚያ ክልል ዛሬም ሙሉ በሙሉ አልተረጋጋም። የመማር ማስተማር ሂደት የተቋረጠባቸው አካባቢዎች ጥቂት አይደሉም። የተቃውሞ ሰልፎችም ብልጭ ድርግም ይላሉ። ሹማምንቱ በበኩላቸው ከአጎራባች ክልሎች ጋር ያላቸውን ግንኙነት ያጠናክራሉ ያሏቸውን ውይይቶችና ስብሰባዎችን እያካሄዱ ነው። በኦሮሚያ የሚስተዋለው አለመረጋጋት ለክልሉ መንግስት እቅዶች እንቅፋት ሊሆን እንደሚችል ዶክተር ደረጀም ይስማማሉ። ሙሉ በሙሉ ሰላም በሚኖርበት ጊዜ ፐርፎርመንስ ያደረጋቸው ነገሮች እና ሰላም ካሌለ ደግሞ የምታደርጋቸው እንቅስቃሴዎች ተመሳሳይ አይሆኑም። ይሄ ምንም ምንም ጥያቄ የለውም። በተለይ ደግሞ የኦሮሞ ህዝብ ካሰፋፈሩና ከተለያዩ ሁኔታዎች ተነስቶ ራሱ የመንግስትም ዋናው እቅድ ራሱ ቢዝነሱን መስራት ሳይሆን የኦሮሞ ህዝብ ተነሳስተው ኢኮኖሚ ውስጥ እንዲሳተፍና ተጠቃሚ እንዲሆን ለማድረግ ነው። እነዚህ አንዳንድ አካባቢ ላይ የሚነሱት እንቅስቃሴዎች ያንን አመራር ህዝቡን ቀስቅሶ ወደዚህ ወደ ተባለው የኢኮኖሚ እንቅስቃሴ ውስጥ እንዳይገባ የተወሰነ እንቅፋት መፍጠሩ አይቀሩም፣ አይቀርም ማለት ነው። ምንም ጥያቄ የለውም ልል ፈልጌ ነው። ይኖረዋል ተጽዕኖ። ምን ማድረግ ይቻላል? ያው ማለት ያም ይኖራል፣ ለዛም መልስ መስጠት ያስፈልጋል። እንደገና ደግሞ ራሱም ራሱ ይህም ራሱ ጥያቄ ስለሆነ አንድ ጥያቄ ስለሆነ ለዚህም መሰራት አለበት ማለት ነው። ያሉ ነገሮች ናቸው። ተጽዕኖም ይኖረዋል። ተጽዕኖ ከምታሰበውም በላይ ሊሆን ይችላል። ለምን የመንግስት ድርሻ ሰላም ማስጠበቅ ነው እንደገና ደግሞ መንግስት እንደ አሳይመንት ወስዶት የነበረው የዚህ ኢኮኖሚ እንቅስቃሴውን በጣም አሳልጣለሁ ያለው፣ ስለዚህ ያንን ሰላም ማስከበር ላይ በጣም ኢንጌጅ በሚያደርግበትና ጊዜውን በሚወስድበት ጊዜ ተጽዕኖ መፍጠሩ አይቀርም። ይሄ ተጽዕኖ ይኖረዋል። ዋናው ነገር ግን ያም እንዳለ ይሄኛውም ራሱ ጥያቄ ስለሆነ እንደምንም ጨክኖ ጎን ለጎን ማስኬድና ከዚህም በላይ በርትቶ መስራት አስፈላጊ ነው ማለት ነው። አድማጮች የዛሬውን መሰናዶ አጠናቀናል። እሸቴ በቀለ ነኝ ጤና